የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በፊሊፒንስ መዲና ማኒላ ከመሪዎቹ ጋር ተገናኝተው በተነጋገሩት መሰረት የእስያ ፓሲፊክ አጋር ሀገሮች የባህር ጸጥታ ሁኔታን በማጠናከር ተግባር ለመርዳት ዛሬ ቃል ገብተዋል። የዛሬው ጉብኝቴ የዚህ አካባቢ ባህሮች ጸጥታ እንዲጠበቅና የመርከቦች ዝውውር ነጻነት እንዲኖር ባለው የጋራ ዓላማችን ላይ ያሰምራል ብለዋል። ዋይት ሀውስ በሁለት ዓመታት ጊዜ ውስጥ የሚሰጥ የ259 ሚሊዮን ዶላር አዲስ እርዳታ እንደሚያቀርብ አስታውቋል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሜሪያል ሳሊናስ የኤስያ ፓሲፊክ የምጣኔ ሀብት ብብር የመሪዎች ጉባኤ ከሚካሄድባት ከፊሊፒንስ ዋና ከተማ ማኒላ ያጠናቀረችው አጭር ዘገባ አለ። ቆንጅት ታዬ ታቀርበዋለች። የአሁኑ የፕሬዝደንቱ ጉዞ ዩናይትድ ስቴትስ ከአካባቢው ሀገሮች ጋር የንግድና የጸጥታ ትስስሯን በማጠናከር በክልሉ ያላትን ተሰሚነት ለማጎልበት የያዘችው ጥረት አካል ነው። በጉባኤው ላይ የ21 የክልላዊው ማህበር አባል ሀገሮች መሪዎች ይሳተፋሉ። ፕሬዚደንት ባራክ ኦባማ የፊሊፒንስን የባህር ኃይል በጎበኙበት ወቅት ሀገራቸው ለደቡብ ምስራቅ እስያ አጋሮቿ የማሪታይም ብቃታቸውን በዘመናዊነት ለማሳደግ እንዲረዳ የወጠነችውን በሁለት አመታት የሚጠናቀቅ የ250 ሚሊዮን ዶላር አዲስ እቅድ ይፋ አድርገዋል። ይህ ጉብኝቴ የክልሉን የባህር ጸጥታና በባህሩ የመዘዋወር ነጻነትን ለማስከበር ያለንን የጋራ ቁርጠኝነት የሚመሰክር ነው። ራሱን የእስልምና መንግስት ብሎ የሚጠራው ቡድን ፈረንሳይ ፓሪስ ውስጥ ያደረሰው የሽብር ጥቃት በዚህ ጉባኤ አጀንዳ ውስጥ ተካቷል። የአፔክ መሪዎች ስለ ሽብርተኝነትና ስለ ደቀነው አለም አቀፍ ስጋት የጋራ መግለጫ ያወጣሉ ተብሎ ይጠበቃል።